Demokracji, to የዛሬው የዲሞክራሲ በተግባር ዝግጅታችን በእስር ቤት የሚገኙ ፖለቲከኞች ለመጪው ምርጫ እጩ ሆነው መቅረብ መቻል ያለመቻላቸውን በተመለከተ ፖለቲከኞች፣ ምርጫ ቦርድና አንድ የሕግ ባለሙያ የሰጡት አስተያየት ተካቶበት የተሰናዳ ዝግጅት ነው። እንደሚከተለው ይቀርባል። አቶ ገለታው ዘለቀ የባልደራስ ለእውነተኛ ዴሞክራሲ የህዝብ ግንኙነት ኃላፊ ናቸው። ፓርቲያቸው በአሁኑ ሰዓት በእስር ላይ የሚገኙ አመራሮችና አባላትን በእጩነት ለማስመዝገብ በዝግጅት ላይ መሆኑን ይናገራሉ። ሁለት አመራሮች እስር ቤት ይገኛሉ። ቃሊቲ እስክንድር ነጋ ፕሬዚደንታችን፣ ስንታየሁ ቸኮል የድርጅት ጉዳይ ኃላፊ፣ ቀለብ ስዩም አደራጅና እስካለ እንደዚሁ አደራጅ ናቸው። እነሱ በዚህ በሚመጣው ብጫ ይወዳደራሉ። አሁን በምዝገባ ሂደት ላይ ይገኛሉ። በሚመጣው ብጫ እዚ አዲስ አበባ ላይ ለስንታየሁ እስክንድር ለክልል ይወዳደራሉ። ቀለብ ስዩም ለተወካዮች ምክር ቤት ይወዳደራለች። የኢትዮጵያ ብሔራዊ ምርጫ ቦርድ ከትላንት በስቲያ ከፖለቲካ ፓርቲዎች ጋር በነበረው ስብሰባ ላይ ይህንን የእጩ ማስመዝገብ ሂደት በተመለከተ ጥያቄ ተነስቶ ነበር። ጥያቄውን ያነሱት አቶ ዳውድ ኢብሳ በሊቀመንበርነት የሚመሩት የኦሮሞ ነፃነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ በቴ ኡርጌሳ ሲሆኑ በእስር ላይ የሚገኙ አባሎቻቸውን በእጩነት ማቅረብ ስለሚችሉበት ሁኔታ ማብራሪያ ጠይቀው ነበር። አቶ በቴ ከምርጫው ጋር በተያያዘ ሶስት የተለያዩ ጉዳዮችን እንዳነሱ ገልጸው፣ አንደኛው የእጮች ጉዳይ እንደሆነ ለአሜሪካ ድምጽ ገልጸዋል። አምና እጩዎችን መልምለን ነበር። እጩ ለማቅረብ አንድ ወር ሲቀር ነው በኮቪድ ምክንያት ምርጫው የተራዘመው እና በዛን ወቅት የመለመልናቸው ውስጥ ዘጠና ፐርሰንቱ አሁን ስታ የሚገኙት ናቸው እና የእኛ ጥያቄ እነዚህ አሁን በተለያየ ምክንያት ተይዞ ያሉት፣ ነገር ግን በፍርድ ሂደትም ላይ የሌሉት መብታቸው እስከ ፍርድ ቤት እስካል በደፈፈ ድረስ እጩ ሆኖ መቅረብ ይችላሉ ወይ የሚል ጥያቄ ነበረ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ በዚህ ስብሰባ ላይ ለተነሳው ጥያቄ ምላሽ ሲሰጡ በእስር ላይ የሚገኙ ፖለቲከኞች ለምርጫ እጩ ሆነው መቅረብ እንደማይችሉ ተናግረዋል። እስር ቤት ያሉ ሰዎች በእጩነት መቅረብ ይችላሉ ወይ? አጭሩ መልስ አይችሉም ነው። ምክንያቱም እሱን በር ከከፈት ነው የኦነግ አባላት ብቻ ሳይሆኑ በነፍስ ግድያም የተከሰሱት ባይፈረድባቸውም እንኳን እጩን ንቅረብ ልሉ ነው አንዳንድ ሀገራት ያቀርባሉ። ስትሬንጅ በሆነ ሁኔታ ማለት ነው። ግን የኛ ሕግ ያንን የሚያዝ አይደለም። ለምን አላዘዘም ወይም ለምን አልፈቀደም ወደሚለው መሄድ አልችልም። ግን ያን የሚፈቅድ አይደለም እና እስር ላይ ያሉ ፖለቲካ ፓርቲዎች አባላት በእጩነት ይቀርባሉ የሚባልበት ሁኔታ የሕግ አግባብ የለም ማለት ነው። ግን እስር ቤት ቆይተው ፍርድ ቤት ነጻ እስካላቸው በከባድ ወንጀል እስካልተፈረደባቸው ወይም ፍርድ ቤቱ መብታቸውን እስካልገደበባቸው በእጩነት ለመመዝገብም ሆነ ለመወዳደር ይችላሉ። አቶ በቴ ጥያቄዎቻቸው እስካልተመለሱ ድረስ በምርጫ የመሳተፋቸው ሁኔታ አነስተኛ መሆኑን ጠቅሰው በተለያየ አጋጣሚ ፓርቲያቸው ጉዳዩን እንደሚያነሳውና ከምርጫ ቦርድ ሊቀመንበር ጋር በተገናኙበት ጊዜም ይህንኑ መናገራቸውን ገልጸዋል። አቶ ገለታው በበኩላቸው በሕጉ መሰረት እስረኞቹን ለምርጫ ማስመዝገብ እንደሚቀጥሉና ስለመከልከሉ የሚያውቁት ነገር እንደሌለ ተናግረዋል። ይህንን ምላሽ ይዘን ወደ ምርጫ ቦርድ የተመለስን ሲሆን ቦርዱ ይህንን ውሳኔ ያሳለፈው በእጩ ተወዳዳሪዎች ምዝገባ የድጋፍ ፊርማ አሰባሰብና መለያ ምልክት አመራረጥ መመሪያ ቁጥር ሰባት ሁለት ሺ አስራ ሶስት መሰረት መሆኑን ገልጸውልናል። በዚህ መመሪያ ላይ የእጩነት መመዘኛዎች መሰረት የእጩነት ምዝገባ ጥያቄ አቀራረብና የምዝገባ ስነ ስርአት ክፍል ላይ በህግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመመረጥ መብቱ ያልተገፈፈ ሰው እጩ ሆኖ እንደሚቀርብ ሰፍሯል። የቦርዱ ሊቀመንበር ብርቱካን ሚደቅሳም እንደተናገሩት እስር ቤት የሚገኝ ሰው በእጩነት ይቀር ይቀርባል የሚል ህግ የለም ነው። በፖለቲካ ፓርቲዎቹ ጥያቄና የምርጫ ቦርዱን አስተያየት ጠቅሰን የህግ ባለሙያ ጠይቀናል። አቶ ደበበ ኃይለ ገብርኤል የህግ ባለሙያ ሲሆኑ ከምርጫ የመምረጥና የመመረጥ መብት ጋር በተያያዘ በተለያየ ጊዜ ስልጠናዎችን በመስጠት ይታወቃሉ። ህጉ ምን ይላል የሚለውን ልንመለከት ይሻላል። የመምረጥና መምረጥ መብት በህገ መንግስቱ አንቀጽ ሰላሳ ስምንት ላይ እንደተመለከተ ነው መሰረታዊ የዲሞክራሲያዊ መብት ነው። ይሄ በህገ መንግስቱ ላይ የተረጋገጠ ነው። የተወሰኑ ሊሟሉ የሚገባቸውን ነገር ህገ መንግስቱ አንተ ስራ ያመላክታል። ከዛ በተረፈ ደግሞ በዝርዝር የፖለቲካ ፓርቲዎችና የምርጫ አዋጁ እንደዚሁ የሚያስ የሚመጣቸው ድንጋጌዎች አሉ ይሄ አሁን በቅርብ የወጣው አዋጅ ቁጥር አስራ አንድ ስልሳ ሁለት ሁለት ሺ አስራ አንድ ላይ የተቀመጡ ነገሮች አሉ በዚህ አዋጅ ስለ ምርጫ መርሆች የሚናገረውን አንቀጽ አምስት ጠቅሰው በአንቀጹ ንዑስ ቁጥር ሁለት ስር የተደነገገውን በመያዝ የህግ አስተያየታቸውን ይሰጣሉ አቶ ደበበ የመምረጥ ወይም የመመረጥ መብቱ በህግ ወይም በፍርድ ቤት ውሳኔ ያልተገደበ ማንኛውም ኢትዮጵያዊ መምረጥ ወይም መመረጥ ይችላል። ሆኖም ለመምረጥም ሆነ ለመመረጥ አይገደድም ይላል። ይሄ እንግዲህ በመርህ ደረጃ የተቀመጠ ነው። ስለዚህ አንድ ሰው እንዳይመረጥ ሊያደርገው የሚችለው ምክንያት በሁለት ነው። አንደኛ ግልጽ በሆነ ህግ የተከለከለ መሆን አለበት። በዚህ ህግ መሰረት ልትመረጥ አትችልም ተብሎ፣ እንዲህ አይነት ሰው ሊመረጥ አይችልም ተብሎ በህግ መደንገግ አለበት ወይም ደግሞ በፍርድ ቤት ውሳኔ መብቱ የተገደበ መሆን አለበት። ለምሳሌ የእኛን የወንጀል ህጉን ከወሰድን የወንጀል ህጉ አንቀጽ አንድ ሀያ ሶስት ሀራይ የተቀመጠ አለ። ያ ምንድን ነው? ፍርድ ቤት በአንድ ወንጀል የተከሰሰ ሰውን በተጨማሪ እንደ ተጨማሪ ቅጣት ነው የሚወሰደው በተጨማሪ ያ ሰው በመምረጥ መመረጥ መብቱ እንዳይሰራበት ጨምሮ ሊያዝ ይችላል የሰራው ወንጀል ከእንደዚህ አይነቱ ከሲቪል መብት ጋራ የተያያዘ ሆኖ በሚያገኘው ጊዜና ተገቢ ነው ብሎ ፍርድ ቤቱ ካመነ ውሳኔ ሲሰጥ ይሄ ሰው ለተወሰነ ጊዜ ከመምረጥና መምረጥ መብቱ ታቅቦ ወይም ደግሞ ታግዶ ይቆዩ ብሎ ይህን ሊያስቀምጥ ይችላል። በምርጫ አዋጁ ላይ ለእጩ የሚያበቁ ዝርዝር መስፈርቶችን የሚዘረዝረው በአንቀጽ ሰላሳ አንድ አንድ ሰ የተገለጸውንም ጠቅሰው ያስረዳሉ። ለእጩነት የሚያበቁ መመዘኛዎች ይልና ሰላሳ አንድ ላይ ንዑስ ቁጥር አንድ በህግ ወይም በፍግ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ ይላል። አሁንም ሌላ የሚያስቀምጠው ነገር የለውም። ስለዚህ አንድ ሰው እቹነት ለመቅረብ ሊያሟላቸው የሚገባቸው ዝርዝር መስፈርቶ የተዘርዝረዋል። ከዛ ውስጥ አንዱ በህግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ ይላል። ሌሎቹ ይሄ የእድሜ ጉዳይ አለ፣ የዜግነት ጉዳይ አለ። የመደበኛ የመኖሪያ ስፍራ ጋር ተያይዞ የተቀመጠ አለ ። ከአእምሮ ጤንነት ጋራ ተያይዞ የተቀመጡ የተለያዩ መስፈርቶች አሉ። እና ከነዛ ውስጥ አንደኛው መስፈርት ይሄ ነው በህግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ የሚል ነው። ሌላ እንግዲህ በዚህ አዋጅ ላይ በእስር ላይ የሚገኙ ሰዎች መምረጥ አይችሉም፣ ወይም ደግሞ ጭነት መቀብ አይችሉም የሚል ግልጽ ድንጋጌ እዚህ አዋጅ ላይ የለም። ይህንን ለማየት ባደረግኩት ጥረት እንደዚህ አይነት ክልከላ አያስቀምጥም ኖሮ በዚሁ አንቀጽ ሰላሳ አንድ ላይ ሊገለጽ ነበረ። ከእነዚህ ዝርዝር አንቀጾች አንጻርም በእስር ላይ የሚገኙ ሰዎች አላቸው ያሉትን መብት ይናገራሉ። አቶ ደበበ፣ እንግዲህ በእስር ላይ ያሉ ሰዎች ሁለት ነገር ያው ለይቶ ማየትን ይጠይቃል በእኛ ህገ መንግስቱ ላይ የተቀመጠ አለም አቀፍ ተቀባይነት ያለው ማንኛውም የተከሰሰ ሰው በተከሰሰበት ጉዳይ ጥፋተኛ ተብሎ እስከሚወሰን ድረስ ንጹህ ሆኖ የመገመት መብቱ የተጠበቀ ነው። ንጹህ ነው ተብሎ የሚታሰበው ጥፋተኝነቱ የሚረጋገጠው በኋላ ነው። በክርክር ሂደት ማስረጃ ቀርቦ ማስረጃውን ተከላክሎ ከዛ በኋላ ያንን ማስረጃ ክመከል በቂ ማስረጃ ማቅረብ ካልቻለ ፍርድ ቤት ጉዳዩን ተመልክቶ ጥፋተኛ ሊለው ይችላል። በነገራችን ላይ ኢቨን ጥፋተኛ እንኳን ተብሎ ቢባል ፍርድ ቤት ጉዳዩን ተመልክቶ በመምረጥና መመረጥ መብት ውስጥ ልትሳተፍ አይገባህም ብሎ ካልከለከለው በስተቀር ጥፋተኛ እንኳን ሆኖ ቢገኝ አሁንም በዚህ የሲቪል መብቱ ሊሰራበት ይችላል። ስለዚህ በፍርድ ሂደት ላይ ያሉት ሰዎች ንጹህ ሆነው ነው የሚቀመጡት። ያን ብቻም አይደለም ይዘን ቢፈረድባቸውም ፍርድ ቤት በተጨማሪ ካላደዘ በስተቀረ የፍርድ ክልከላ ካላደረገ በስተቀረ የመምረጥ እና መመረጥ መብታቸውን ሊሰሩበት ይችላሉ እዚህ እኔ አሁን ባለው ንባብ የዚህ የምርጫ አዋጁ ላይ እስረኛ የሆነ ሰው ሊመጣ አይችልም የሚል ክልከላ አልተቀመጠው። ይህ ባልተቀመጠበት ሁኔታ ኢቨን በመመሪያም ቢሆን በወቅቱ መመሪያም በማውጣት ክልከላ ሊያቋቁም አይችልም። ይህ መሰረታዊ የህግ መርሆ ነው። መብትን የሚገድቡ ጉዳዮች በመመሪያ የሚደረጉ አይደሉም። መብትን የሚገድቡ ጉዳዮች በአዋጅ ነው ሊወጡ የሚገባቸው። በተወካዮች ምክር ቤት በሚወጣ አዋጅ ነው ሊደነገጉ የሚገባቸው። ከዛ በተረፈ የምርጫ አዋጁም ቢሆን እንዲህ አይነት ገደብ ሊያስቀምጥ እንደሚችል መመሪያ በማውጣት ቦርዱ በዚህ መብት ላይ ገደብ ሊያስቀምጥ እንደሚችል የሚያመላክት ነገር አዋጁ ላይም የለም። የአፈጣጠም ችግር ሊነሳ ይችል ይሆናል። ከዛ በተረፈ ግን በህግ ረገድ በስ ላይ ያሉ ሰዎች በእጩነት ሊቀርቡ አይችሉም የሚል ግልጽ የሆነ ህግ በሌለበት ሁኔታ መከልከል አይቻልም የሚል አቋም ነው ያለ። በአጠቃላይ ፓርቲዎቹ በእስር ላይ የሚገኙ አባላቶቻቸውን በእጩነት ለማስመዝገብ በመጠየቅ ሂደት እንደሚገፉበት ገልጸዋል። ቦርዱ እንደማይቻል ገልጿል። የህግ ባለሙያው ደግሞ ይቻላል ብለዋል። እኛም በጉዳዩ ላይ ተጨማሪ ማብራሪያዎችን ሊሰጡ የሚችሉ ውይይቶችን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ